በዚህ በያዝነው ዓመት በተከታታይ የበልግና የመኸር ወራት ለዝናብ እጥረት ቀደም ሲል ተደጋግሞ በተገለጹት የሀገሪቱ ክልሎች እና ስፍራዎች ያጠቃቸው በመሆኑ በትክክል ገና የመጨረሻው አሃዝ ባይታወቅም ከ10 ሚሊዮን 200 ሺህ የሕብረተሰቡ አካላት ለድርቅ ተጋላጭ መሆናቸው ተወስቷል። ይህንን ያህል ከፍተኛ የሕዝብ ቁጥር ለመታደግ ዓለም አቀፍ ድርጅቶች በተለያዩ ጽሑፎቻቸው እንዳሰፈሩት መንግስት ከዓለም ገበያ በጨረታ እህል እየገዛ መሆኑን ገልጸው ይህም ከ200 ሚሊዮን ዶላር በላይ የበጀት ድልድል እንደተደረገ በጥናታቸው አስፈረውታል። የሰብአዊ እርዳታውን ማሰባሰብና በተቀናጀ መልኩ ከፍተኛ ሥራን በመጠየቁ ለርብርቦሹ የዓለም ምግብ ድርጅት WHO ዓለም አቀፍ የህፃናት አድን ድርጅት ዩኒሴፍ፣ ፋኦ፣ መንግስታዊ ያልሆኑ ድርጅቶች ጥቂቶቹን ለመጠቃቀስ ኮንሰርን፣ ሜርሲኮርፕ፣ አይሪሽ ኤድ፣ ዎርልድ ቪዥን፣ ጎል፣ ሲዳ፣ ኬር፣ ዴዘርት ሎኮስት ወዘተ የተባበሩበት ድርጊት ነው። ሀገር በቀል ድርጅቶችም ስለሚገኙበት 52ኛ ዓመት የምስረታ በዓሉን መነሻ በማድረግ የኢየሩሳሌም ምእመናን ድርጅት ለዚሁ ድርጊት የበኩሉን ድርሻ መተባበሩን የሚገልጹልን በተከታታይ የቦርድ አባላቱ አቶ መኩሪያ ንጉሴ እና አቶ ጌታቸው ደስታ። ከጠቅላላ ጉባኤ በተሰጠን መመሪያ መሰረት ድርቅ ለተጎዱ ወገኖቻችን የሚሆን ግማሽ ሚሊዮን ብር እንድንሰጥ ጠቅላላ ጉባኤ በመፍቀዱ ይሄ እንዲከናወን አድርገናል። ይህንን ስናስብ እንዲሁን ይህ ድግስ ስንነግስ ነው እንደ ጽዋ ማለት ነው። በዚህ ጊዜ ደግሞ የተጎዱ ወንድሞቻችንና እህቶቻችን ለምን አንደግፍ በሚል መልክ መጀመሪያ ሀሳቡ የፈለቀው ከአመራር ቦርድ ነው፣ ከኛ ነው። አመራር ቦርድ ይህን ይዞ እንደፈለገው ሊያደርግ ስለማይችል ለጠቅላላ ጉባኤ አቀረም። ጠቅላላ ጉባኤ በአንድ ድምፅ አባላቱ በሙሉ በአንድ ድምፅ ይህንን ግማሽ ሚሊዮን ብር እንድንሰጥ ፈቀደልን። ይህንን ይዘን የቀይ መስቀልም ለተጎዱት ሰዎች የሚያቀርቡት እና ደረሰኝ ሰጥተውናል። በደም ሰርቲፊኬትም ሰጡን፣ እግዚአብሔር ይስጣችሁ ብለው እዚህ ይህን ያደረግ ነው። ሌሎች ድርጅቶች ተቋማትና ግለሰቦች ተመሳሳይ ልገሳ እያደረጉ መሆናቸውንና በቀጣይነት እየተካሄደ መሆኑን በስልክ ያነጋገርኳቸው በቀይ መስቀል ማህበር የሕዝብ ግንኙነት ኃላፊው አቶ ደግሰው አማን የተለያዩ ድርጅቶችን በማነጋገር ለድርቅ ለተጎዱ ወገኖች ድጋፍ እንዲያደርጉ ማድረግ ነው። በዚህም ሂደት እስካሁን የተለያዩ ሀገር በቀል ድርጅቶች ድጋፍ እያደረጉ ነው። ከእነዚህም መካከል በቅርቡ ለምሳሌ ዘመን ባንክ አምስት መቶ ሺህ ብር እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን መታሰቢያ በኢየሩሳሌም የተሰኘ ድርጅት የአምስት መቶ ሺ ብር ድጋፍ አድርጎልናል። እንዲሁም ሌሎች አቢሲኒያ ባንክ አንድ መቶ ሀምሳ ሺ ብር፣ የኢትዮጵያ ሕክምና ማህበር እንደዚሁ ለጊዜው አንድ መቶ ሺ ብር ሰጥቶናል። በቀጣይም ድጋፉ እንደሚያጠናክር ገልጾልናል። ሌሎችም ኢስት አፍሪካን ብራንድ ሚስሮ ፒኤልሲ ግለሰቦችም ሳይቀሩ በተለያየ መጠን የገንዘብ ድጋፍ አድርገውልናል። ይህ ሁሉ እስካሁን ተጠቃለው ሲደመር ከእነዚሁ ከሀገር ውስጥ ድርጅቶችና ግለሰቦች ያገኘ ነው፣ ከሁለት ሚሊዮን ብር በላይ ይሆናል። በየከተማዎቹ አቅራቢያዎች ተንጠባጥበው ለሚገኙት የድርቅ ተጠቂዎች ታስቦ ይሆን ለሚለው ምንድነው፣ በአንድ አማካኝ በሆነ ቦታ ላይ የእነዚህ በተለይ በምግብ እጥረቱ ተጎድተዋል ለሚባሉት የህብረተሰብ ክፍሎች እያሰባሰብን ወደ አንድ ቦታ እንዲመጡ እያደረግን እዛ ላይ ዛታው ማከፋፈል ነው። እስካሁን እየስከተል ነው ያለው ስትራቴጂ በተለይ እንደሚታወቀው ትንሽ በተንከነቅ ይኖራሉ። አንድ አማካኝ ቦታ የኛ የማሰራጫ ጣቢያዎች ወዳሉበት ሰብሰብ እየተደረገ የፕሮግራም ቀድሞ ዛ አማካኝነት እየተሰበሰቡ ነው። እንግዲህ እርዳታውን እያከፋፈልን ያለ ነው። ጌታቸው ተድላይ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ